የዩናይትድ አረብ ኤሚሬትስ መንግሥት ለኢትዮጵያና ለኤርትራ መሪዎች የሀገሪቱን ከፍተኛ ሽልማት መሸለሙን አስመልክቶ አሉላ ማምሻውን የጠቅላይ ሚኒስትሩን ጽሕፈት ቤት ኃላፊ አነጋግሯል። አሉላ ስቱዲዮ ይገኛል። አሁን አሉላ፣ ሌላስ ምን ጉዳዮችን አነሳችሁ? አመሰግናለሁ ሰለሞን። ወደዚህ ከመምጣቴ ጥቂት ደቂቃዎች ሲቀረው ያነጋገርኳቸው እንዳልከው በዋናው ዜና ሁለቱ መሪዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ የአገሪቱን ታላቅ ሽልማት ወይም ሜዳሊያ ተቀብለዋል። የምጽዋ ወደብ ለኢትዮጵያ ገቢና ወጪ ንግድ ክፍት መሆኑ ሌላው ዜና ነበር። ሌላው ሁለተኛው ዜናችን ነው። መሰንብቻውን ደግሞ የዘገብንበት ሌላ ዜና ምናልባትም ትልቁ ብዙ የሚያነጋግረው ጠቅላይ ሚኒስትሩ ተፎካካሪ ይሏቸዋል ተቃዋሚዎችን ቢሯቸው ጋብዘው አወያይተዋል። በእነኚህ ሁሉ ተነጋግረናል። ሰዓት እንደፈቀደልን እናቀርባለን። እሺ መልካም። ማረጋ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ በቅድሚያ ለጊዜው አመሰግናለሁ። ከዛሬው ትኩስ ዜና ብንጀምር ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለብዙ ሺዎች እልቂት ምክንያት ለሆነው ጦርነት ማብቂያ፣ እንዲሁም ስርታት ለዘለቀው በሁለቱ ሀገሮች መካከል ለነበረው ሰላም አልባ ግንኙነት ማብቂያ ማበጀታቸው ሰላም ለማምጣት ላበረከቱት የላቀ አስተዋጽኦ ሁለቱ መሪዎች የተባበሩት አረብ ኤምሬት ከፍተኛ ሜዳ የተሸልመዋል። በዛሬው ዕለት እንግዳም ነው ነውና የተለመደም ካለመሆኑም ከስሜቱም ጨምረው ቢገልጹልኝ፣ እንዴት ይህ እውቅና ወይም ሽልማት ሊሰጣቸው ቻለ? እንግዲህ በሶስቱ ሀገሮች የጋራ መግለጫ ላይ እንደተገለጸው የሁለቱ ሀገሮች የሰላም ስምምነት ለአካባቢው ሀገሮች ለመካከለኛው መስራቅ፣ በአጠቃላይ ለአፍሪካ ቀንድም ጭምር ያለው ፋይዳ ትልቅ ስለሆነ ምሳሌም ስለሆነ በዚህ የተነሳ የተባበሩት አረብ ምሬት ለሁለቱ ሀገሮች መሪዎች ለሕዝባቸው እና ለአካባቢ ባደረጉት አስተዋጽኦ ይህንን ሽልማት ያበረከቱ መሆኑን በሽልማቱ ወቅት የተገለጠበት ሁኔታ አለ። በዚህ መልክ ይህ እንደተፈጸመ ነው የተገነዘብ ነው። በቀጥታ ቀደም ብሎ ወደ ጠቀሱት ወደ ሶስቱ አገሮች የጋራ ጉባኤ ልውሰዶት ዛሬ አቡዳቢ ላይ መጀመሩ ተገልጿል። የጋራ ውይይቱ በንግድና መዋልን ዋይ ፍሰት ላይ የሚያተክሩ መሆኑም ተመልክተዋል። በጥቅል በንግድና መዋልን ዋይ ፍሰት ወይም መሻሻል ሁኔታ ላይ የተገለጸው መሰረታዊ አጀንዳዎች ቢገልጹልም ውይይቱ ቀጥሏል። በሁለቱ አገሮች ወደ ሰላም መምጣት ሁለቱ ሀገሮች ላይ ኢንቨስትመንት የበለጠ እንዲስፋፋ እድል እንደሚሰጥ፣ ለምሳሌ ኢትዮጵያና ኤርትራ ባለፉት ጠቅላይ ሚኒስትሩ ወደ አስመራ ባደረጉት የመጀመሪያው ጉብኝት ላይ አምስት ነጥቦች ሲፈረሙ በንግድና ኢንቨስትመንት አብሮ ለመስራት ነው የተስማሙት። ሁለቱ ሀገሮች ባሏቸው ጠንካራ ጎኖች ላይ አተኩሮ ሊሰራ እንደሚችል፣ ለምሳሌ በወደብ አገልግሎትም ላይ በሌሎችም ዘርፎች ላይ ለመሰማራት ምቹ ሁኔታ እንደሚፈጠር ነው። እንግዲህ የሁለቱን ሀገሮች ህልም ከማገዝ አንጻር በፋይናንስም ሊሆን ይችላል፣ እንደ ረጅም ጊዜ ብድርም ሊሆን ይችላል፣ በጋራ ልማትም ሊሆን ይችላል። ገና በውይይቱ እየጠሩ የሚመጡ ነገሮች እንዳሉ ሆነ በሪጅኑ ላይ የተባበሩት አረብ ኤምሬትም ሳውዲ አረቢያም አብሮ ለመስራት ፍላጎት ያሳዩበት ሁኔታ ስላለ ከዚህ ጋራ በተያያዘ እንግዲህ የበለጠ ክላሪቲ የያዘና የሶስት ዮሽን ብቻም አይደለም፣ ሳውዲ አረቢያንም መጨመር እንችላለን። በጋራ የሚሰራበት ሁኔታ ነው እንግዲህ እየተመለከት ያለ ነው። አካባቢው ሰላም መሆኑ በተለይ የሁለቱ ሀገሮች መካከል ያለው ግንኙነት በጣም ፈጣንና አስደናቂ የሆነ መንገድ በዚህ መንገድ መካሄዱ ምሳሌ ስለሆነ ደስታቸውን የገለጹበት ሁኔታ አለ። የኮሚኒኬ ውስጥ ሳውዲ አረቢያን ጭምር ገብታበታለች እና አራቱ ሀገሮች ሎ መግለጽ ይቻላል እና እነዚህ ያው ቀድሞው ይፋ ስላደረጉ ነው እንጂ ሌሎችም ሀገሮች የተባበሩት መንግስታትም፣ የአውሮፓ ህብረትም፣ ሌሎች በግልም ያሉ የምዕራባውያን ሀገሮች አሜሪካንም ጨምሮ የኤዥያም ሀገሮች ያው ደስታቸውን እና አድናቆታቸውን በመግለጽ ላይ ያሉት እንዲሁም የአፍሪካ ህብረትና የአፍሪካ ሀገሮች ደግሞ እያንዳንዳቸው የሩዋንዳ ፕሬዝደንት የወቅት የአፍሪካ ድርጅትን ጨምሮ ማለት ነው። የእነዚህ ለየት ያደረገው ቀድሞ ወደ ተጨባጭ እርምጃ እየሄዱ መሆናቸው ለኢንቨስትመንት፣ ለንግድ አካባቢው ምቹ ሁኔታ መሆኑን ቀድሞ አውቀው ይህንን ድል የበለጠ በጋራ ለመጠቀም እያደረጉ ያሉ ጥረት ይመስለኛል። ስለዚህ ከዛሬም ውይይት አንዳንድ የግል ኢንቨስተሮችም ፍላጎት እያሳዩ መንግስታቱም ፋይናንስ ሊያደርጉ እንደሚችሉ ምልክት እየሰጡ ያሉበት ሁኔታ አለን። ስለዚህ የበለጠ ክሊር እየሆነ ሲሄድ ነገም ስላለ ዝርዝር መረጃ ማግኘት ይቻላል መልካም አቶ ፍጹም እንዳሉት በእርግጥም እጅግ ፈጣን ሊሰኝ የሚችል የለውጥ ሁኔታ ነው እየታየ ያለው እዚህ ከኢንቨስትመንት ጉዳይ ሳንወጣ ሌላው ትኩስ ዜና የምጽዋ ወደብ ለኢትዮጵያ ወጪና ገቢ ንግድ መዘጋጀቱ ይፋ ተደርጓል የሁለቱ ሀገሮች መልካም ግንኙነት የሚያበረታታና ወደዛ ሊያመራ የሚችል መሆኑን መገመት ይቻላል ነገር ግን አሁን ስራ በተግባር ስራ መጀመር የሚያስችል ደረጃ ላይ ነው ያለው እናንተ እስከተረዳችሁ ድረስ እንግዲህ በሁለቱም በኩል አብሮ ለመስራት ስምምነቱ አለ። ቀጥሎ የሚመጣው ይህ ስምምነት ወደ ተግባር መቀየር ነው። ወደ ተግባር ከመቀየር አንጻር ሁለቱ ወደቦች ምን አይነት አገልግሎት ሊሰጡ ይችላሉ የሚለውን የሚያጠና ቴክኒካል ቡድን ተቋቁሞ በሁለቱም ሀገሮች በኩል ስራ እየሰራ ነው ያለው። በተለይ ደግሞ የአሰብ ወደብ በቅርብ ከምጽዋም ቀድሞ ወደ ስራ የሚገባበት ሁኔታም እየታየ ነው ያለ ዞሮ ዞሮ ሁለቱም ላይ ለመስራት ዝግጅነቱ እንዳለ ሆኖ ቀድሞ ወደ ስራ የሚገባው ቀድሞ ዝግጅት ያለው ለምሳሌ የመንገዶቹ መበላሸት፣ የወደቦቹ አገልግሎት የመስጠት አቅም፣ ባለፉት ዓመታት ያው የጅቡቲ ወደብ ብዙ ስለተሰራበት፣ ብዙም ኢንቨስት ስለተደረገበት ያው አገልግሎት የመስጠት አቅሙ እንግዲህ ወደብ ስንል የክሬን የማንሻው የመርከቦች የማስተናገጃ ሁኔታው፣ አወቃቀሩ፣ አደረጃጀቱ፣ ፈጣን አገልግሎቱ፣ ሌላው ተወዳዳሪነት እና ብዙ ብዙ መመዘኛዎች ስላሉ ከነዚህ ከነዚህ አንጻር ሲታይ በተለይ በኢንቨስትመንት በኩል ወደፊት የሚሰሩት ነገሮች እንዳሉ ሆነው አሁን ባለበት አቅም ምን ሊያደርግ ይችላል የሚለውን ኮሚቴው ጥናቱ እንዳጠናቀቀ በአጭር ጊዜ አንጻር ምን ተደርጎ አገልግሎቱን መጀመር ይቻላል ከመካከለኛም ጊዜም የሚለው ውሳኔ አርፎበት እንግዲህ ወደ ተግባር የሚገባ ይሆናል። ስለዚህ በመሪዎች ደረጃ ፖለቲካል ዊሉ ወይም የመንግስታቱ የመሪዎቹ ህዝቦቹ ፈቃደኝነት አለ። ይህን እንግዲህ ወደ ተግባር ለመቀየር ያው በመሬት ላይ ያለው ነገር የሚወሰን ስለሆነ እሱ እየተሰራ ነው ያለው ማለት ነው። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ነበር የሰማችሁት። አድማጮች በመሰንበቻው በተካሄደው ጠቅላይ ሚኒስትሩ ተቃዋሚዎችን ቢሮቸው ጋብዘው ባነጋገሯቸው ላይ የተካሄደውን ውይይት በነገው ምሽት እናቀርባለን። ለአሁኑ ግን አቶ ፍጹም እናመሰግናለሁ ጊዜ ስትሉ አንተንም እናመሰግናለን አሉላ